ከኢኮኖሚው ዓለም ኤርትራዊው ዳዊት ድንበር አቋርጦ በትግራይ ክልል ከሚገኘው የአዲ ሀሩሽ የስደተኞች ጣቢያ ሲጠለል በሙያው ሰርቶ አረጋዊ ቤተሰቦቹን ለመርዳት እቅድ ነበረው። በትውልድ አገሩ ኤርትራ የጤና ባለሙያ ሆኖ የሰለጥነው ዳዊት በአውሮጳ ተምረው ሰርተው ለመኖር ወደቻሉ ጓደኞቹ መሄድም ያልማል ግን መንገዱን አላገኘውም። በዩናይትድ ስቴትስ፣ አውሮጳ አሊያም ካናዳ ዘመድ የለውም። በህገወጥ ወጥ የሰዎች አዘዋዋሪዎች ለመጓዝ የሚከፍለው ገንዘብ አሊያም የሚከፍልለት ወዳጅ ዘመድም አላገኘም። ወጣቱ ኤርትራዊ በሚኖርበት የአዲ ሀሩሽ የመጠለያ ጣቢያ አካባቢ አነስተኛ የሸቅጣሸቅጥ መደብር ከሚኖረው ይልቅ በሙያው በህክምናው ዘርፍ መሰማራትን ይሻል። ዳዊት የብሪታንያው ዓለም አቀፍ የልማት ጥናት ተቋም ባለፈው ወር ይፋ ባደረገው ዘገባ ካነጋገራቸው ኤርትራውያን መካከል አንዱ ነው። በኢትዮጵያ የተጠለሉ ኤርትራውያን ፈተናዎችን የፈተሸው ዘገባ ሁለተኛ ዙር ስደት እንዳይገቡ ለመከላከል የሚደረገውን ጥረት የመስራት ፍቃድ ባለማግኘታቸው መንምኗል የሚል መደምደሚያ ላይ ደርሷል። ስደተኞቹ በሚኖሩባቸው መጠለያ ጣቢያዎች የሚደረግላቸው መሰረታዊ እርዳታ፣ የሙያ ስልጠናና የብድር አቅርቦት ለአጭር ጊዜ ኤርትራውያኑን ቢረዳቸውም መስራት አለመቻላቸው ሁነኛ ፈተና መሆኑን ይኸው ዘገባ አትቷል። ዘገባውን ካጠናቀሩት መካከል ጄሲካ ሄጀር ዛንከር አንዷ ናቸው። ኤርትራውያንና ሌሎች ስደተኞች ለራሳቸውና ለቤተሰቦቻቸው የተሻለ ሕይወት ይመኛሉ። ጥሩ ስራ መያዝ፣ ክህሎቶቻቸውን መጠቀም፣ እንደ ዳዊት የሚፈልጉትን መማር ይፈልጋሉ። ይህ እንደማይሳካ፣ በኢትዮጵያ ጥሩ ሕይወት መመስረት እንደማይችሉ ሲያውቁ ብዙዎቹ ባገኙት አጋጣሚ ለመውጣት ይወስናሉ። በጥናቱ መሰረት በየወሩ 5,000 ኤርትራውያን አገራቸውን ጥለው ይሰደዳሉ። አስገዳጁ ብሔራዊ የውትድርና አገልግሎት፣ ፖለቲካዊ አፈናና ውስን ኢኮኖሚያዊ አማራጭ ኤርትራውያኑን በተለይም ወጣቶቹን ለስደት ከሚዳርጓቸው መካከል ይጠቀሳሉ። በተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ መሠረት 155 ሺህ ኤርትራውያን ኢትዮጵያ ውስጥ ተጠልለዋል። ለብዙዎቹ ኑሮ ከባድ ነው። በኢትዮጵያ የሚገኙ ኤርትራውያን እና ሌሎችም ስደተኞች ያለባቸው ፈተና የስራ ገበያውን መጠቀም አለመቻላቸው ነው። ስለዚህ በህጋዊ መንገድ ተቀጥረው መስራት አይችሉም። በመጠለያ ጣቢያዎች የሚኖሩት አብዛኛዎቹ ኤርትራውያን ስደተኞች ውሱን የኑሮ መደጎሚያ ነው ያሏቸው። እድለኛ የሆኑ ጥቂቶች መንግስታዊ ባልሆኑ ድርጅቶች ውስጥ ስራ ያገኛሉ። ጥቂቶች አነስተኛ የንግድ ስራዎች አሏቸው። ብዙዎቹ ግን ምንም አይነት ስራ ማግኘት አይችሉም። ይህም ማለት ከተባበሩት መንግስታት የስደተኞች ድርጅት በሚያገኙት የምግብ እደላ ለመኖር ይገደዳሉ። አይራቡም። ነገር ግን ቅያሪ ልብስ አልያም ለልጆቻቸው ጫማዎች የሚገዙበት ቤተሰቦቻቸውንም የሚያግዙበት መንገድ የለም። እንዲያውም በቤተሰቦቻቸውና ከውጭ በሚላክላቸው ገንዘብ ላይ ጥገኛ ናቸው። በከተማ ለሚገኙ ስደተኞችም ሁኔታው ተመሳሳይ ነው። በተዘዋዋሪ መንገድ ስራ ቢያገኙም መደበኛ ያልሆነና ዝቅተኛ ክፍያ የሚያገኙበት ነው። ባለፈው ዓመት የተባበሩት መንግስታት የስደተኞች መርጃ ድርጅት በኢትዮጵያ በሚገኙ ስድስት መጠለያ ጣቢያዎች ከመዘገባቸው ኤርትራውያን መካከል ሰማንያ ሁለት ሺዎቹ እዚህ ያለመኖራቸውን ገልጦ ነበር። ምዕራባውያን ሀገራትና ዓለም አቀፍ ለጋሽ ድርጅቶች ኤርትራውያኑ ለሁለተኛ ስደት መንገድ እንዳይጀምሩ የሚያቀርቧቸው ድጋፎች ቢኖሩም እስካሁን ውጤታማ የሆኑ አይመስልም። ሁለተኛ ስደትን ለመከላከል ለጋሾች የመሰረታዊ ድጋፍ በማድረግ ላይ ናቸው። የክህሎት ስልጠና ይሰጣል። ስደተኞቹ በሁለት እግራቸው እንዲቆሙ እንዲሁም ወደ ሌላ ሀገር ዳግም ለስደት እግራቸውን እንዳያነሱ ብድር ይሰጣቸዋል። እነዚህ ድጋፎች በተወሰነ ደረጃ ስደተኞቹ ራሳቸውን እንዲችሉ አግዘዋቸዋል። ስልጠናዎቹ ቢሰጡም ተግባር ላይ አይውሉም። ስደተኞቹ የንግድ ስራ ቢጀምሩ እንኳ ሁሉም ተመሳሳይ ይሆናል። ገበያቸው እጅግ ውሱን ነው። እናም እነዚህ እቅዶች እንደታሰበው በአግባቡ አይሰሩም። ይህም ብዙዎቹ ስራ መስራት ወደሚችሉበት፣ ቤተሰቦቻቸውን መርዳት ወደሚጀምሩበት ሀገር ለመሰደድ እንዲነሳሱ ያደርጋቸዋል። ባለፈው ዓመት የሜዲትራኒያን ባህርን በማቋረጥ 360,000 አፍሪካውያን ወደ አውሮጳ መሻገራቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዚያው ዓመት 15,000 ኤርትራውያን ኢጣሊያ መድረሳቸው ተገልጧል። ወደ አውሮፓ የሚጓዙ ስደተኞችን ባሉበት ለመግታት ደፋቀና የሚሉት ምዕራባውያን ለኤርትራውያኑ አሁን በተጠለሉበት ስራ ሊፈጥሩላቸው ይሻሉ። ኢትዮጵያ ከአውሮፓ የመዋዕለ ንዋይ ባንክ ጋር በመተባበር ሁለት የኢንዱስትሪ ፓርኮችን ለመገንባት ማቀዷ የተሰማው ባለፈው ዓመት ነበር። በእቅዱ መሰረት ለ30 ሺህ ስደተኞች የሥራ ዕድል ለመፍጠር ታስቧል። ወደ 500 ሚሊዮን ዶላር የሚጠይቀውን እቅድ ተግባራዊ ለማድረግ የዓለም ባንክ፣ ብሪታንያና የአውሮጳ ህብረት አባል አገራት እንደሚሳተፉበት ተገልጧል። ባለፈው መስከረም በኒውዮርክ በተደረገው ዓለም አቀፍ ስብሰባ የ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ኢትዮጵያ ኮምፓክት በተሰኘ ማዕቀፍ ላይ ከስምምነት ደርሰዋል። የዚህ ማዕቀፍ የመጀመሪያ እርምጃ ለስደተኞች የስራ ፈቃድ እንዲያገኙ ማድረግ ነው። በዚህ እቅድ መሰረት ለኢትዮጵያውያንና ለስደተኞች የስራ እድል እንዲፈጠር ፋብሪካዎች እንዲቋቋሙ ታስቧል ይመስለኛል። በፋብሪካዎቹ የሚፈጠረው የስራ እድል ሰማኒያ በመቶ ለኢትዮጵያውያን፣ ቀሪው ሀያ በመቶ ደግሞ ለስደተኞች እንዲሆን ታቅዷል። ይህ እቅድ ለኢትዮጵያውያን ጭምር የስራ እድል እንዲፈጥር መታሰቡ ላቅ ያለ ጠቀሜታ አለው። ምክንያቱም ኢትዮጵያውያንም ያላቸው የስራ እድል መደበኛ ያልሆነና ዝቅተኛ ክፍያ የሚያገኙበት ነው። በሀገሪቱ ያለው የስራ አጥነት ከፍተኛ ነው። እናም የመስራት እድሉን ለስደተኞች ብቻ መስጠት አሳሳቢ ፖለቲካዊ ጉዳይ ነው። የኢትዮጵያ መንግስትም ለስደተኞች በቀጥታ የስራ ፈቃድ እንዲሰጥ ልንጠብቅ አንችልም። ይሄ በትናንሽ እርምጃዎች ኢኮኖሚው ሲያድግ በሂደት የሚደረግ ይሆናል። ይህንኑ የመሰለ እቅድ የዓለም ባንክ በ300 ሚሊዮን ዶላር ዮርዳኖስ ላይ ከአንድ ዓመት በፊት ተግባራዊ አድርጓል። እቅዱ የዮርዳኖስን ኢኮኖሚ በማሳደግ በአገሪቱ ለተጠለሉ የሶሪያ ስደተኞች የስራ ዕድል በመፍጠር ላይ አተኩሯል። ምዕራባውያን በተለይም የአውሮጳ ሀገራት ስደተኞችን ባሉበት ለመግታት ከሚወስዷቸው አዳዲስ እርምጃዎች መካከል አንዱ መሆኑ ነው። የዓለም አቀፍ የልማት ጥናት ማዕከል ተመራማሪዋ ጄሲካ ሄጀር የኢትዮጵያ እቅድ እንደ ዮርዳኖሱ ሁሉ ስኬታማ ይሆናል የሚል ተስፋ አላቸው። የትግበራው ሂደት ግን ቀላል ሊሆን እንደማይችል ተናግረዋል። የብሪታንያው ዓለም አቀፍ የልማት ጥናት ተቋም ዘገባ እንደሚጠቁመው አብዛኞቹ ኤርትራውያን ኢትዮጵያን እንደ መሸጋገሪያ የመጠቀም ሀሳብ አላቸው። በተባበሩት መንግስታት የስደተኞች ድርጅት አሊያም በዓለም አቀፉ የፍልሰት ድርጅት በኩል አውሮጳ፣ ካናዳ ና ዩናይትድ ስቴትስ የመጓዝ ሀሳባቸው ሲዘገይ ህገወጡን መስመር ለመምረጥ እንደሚገደዱ ጄሲካ ሄጀር ይናገራሉ። አብዛኞቹ ኤርትራውያን ወደ ኢትዮጵያ የተጓዙት በህይወታቸው መስራት ስለሚፈልጉት ግልጽ እቅድ ሳይኖራቸው ነው። ወደ ኢትዮጵያ ሲሻገሩ ቀዳሚ ዓላማቸው ደህንነታቸውን ማረጋገጥ ነው። እዚያ ከደረሱ በኋላ የህይወታቸውን ግብ መተለም ይጀምራሉ። ለትውልድ ሀገራቸው ቅርብ በመሆኑ የባህል መመሳሰል ስላለ ብዙዎቹ በመጀመሪያ በዚያው ለመቆየት ይፈልጋሉ። በተለይ ህጻናትና ሴቶች ያሏቸው ቤተሰቦች ህይወታቸውን አደጋ ላይ ጥለው የሰሐራ በረሃን ማቋረጥ ፍላጎት አልነበራቸውም። በሂደት ግን በኢትዮጵያ የተመቻቸ ኑሮ መምራት እንደማይችሉ እየተገነዘቡ መ መጥተዋል በህጋዊ መንገድ ወደ አውሮፓም ሆነ ወደ ዩናይትድ ስቴትስ የመጓዝ እድላቸው ጠባብ መሆኑን ታዝበዋል። ስለዚህ አመታት ባለፉ ቁጥር ህጋዊ ያልሆነው የስደት መንገድ ሳይወዱ በግድ አማራጭ ሆኗቸዋል። አድማጮች፣ የዕለቱ መሰናዷችን ተጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።